ከከፍተኛው የራስ ዳሸን ተራራ አንስቶ እስከ ዝቅተኛው የመተማ ቆላማ አካባቢዎችን ያካትታል። ሰሜን ጎንደር ዞን የክልሉ አስተዳደር ዞኑ ሰፊ የቆዳ ስፋትን የሚያካትት በመሆኑ ለአስተዳደር አመቺ አይደለም ይላል። ሰሜን ጎንደር ዞን ከተጎራባች ትግራይ ክልል ጋርም የድንበርና የማንነት ጥያቄ በተደጋጋሚ ይስተጋባበታል። ይህ ዞን አሁን በሶስት ዞኖች መከፈሉ ተገልጧል። የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ምክትል ዳይሬክተር አቶ ጸጋይ በቀለ ዞኑን በሶስት መክፈል ያስፈለገበት ምክንያት የሚከተለው ነው ይላሉም ያው አንፃር ሲታይ እጅግ በጣም ሰፊ ነው። ከአርባ ስድስት ሺህ ስኩዌር ኪሎ ሜትር በላይ ስፋት አለ እና የህዝብ ቁጥሩም ከሶስት ነጥብ ስምንት ሚሊዮን በላይ ነው። ከዛ በላይ ደግሞ ዞኑ ሰፊ ከመሆኑ ጋር ሲያይዞ የመሰረተ ልማት ተደራሽነት፣ የመልካም አስተዳደር አገልግሎት ተደራሽነት፣ በአጠቃላይ የልማት እንቅስቃሴውን በሌሎቹ ዞኖች እኩል ለመምራት ፈታኝ ሁኔታዎች አሉ። የመልካም ምድሩም አቀማመጥ በጣም አስቸጋሪ ወጣ ገባና ዳገት ቁልቁለት ያለበት ነው። በዚህ የተነሳ ህብረተሰቡም የዞን አቀፍ አገልግሎት ለመስጠት ወደ አንድ የዞን ማዕከል ማሰባሰቡ በጣም አስቸጋሪ ነበረ። የዞኑ ነዋሪዎች በተናጠልም በተደራጀ መልኩም ተደጋጋሚ ጥያቄ አቅርበው ሰፊ ጥናት በማድረግ ስምምነት ላይ ከተደረሰ በኋላ ዞኑን በሶስት የማካለል ውሳኔ ላይ እንደተደረሰ አቶ ጸጋይ ተናግሯል። በዚህም ለህዝቡ ጥያቄ ምላሽ ተሰጥቷል ብሏል። በአካባቢው ህዝባዊ ተቃውሞችን ከሚያስተባብሩ አካላት አንዱ መሆናቸውን የገለጹት የአማራ ራስንና ወገን አድን አርበኝነታዊ ተጋድሎ ንቅናቄ ስራ አስፈ አስፈጻሚ ኮሚቴ ሊቀመንበር አቶ ቴዎድሮስ ከበደ ግን ውሳኔው የተላለፈው የህዝቡን ጥያቄ ለማፈን ነው ይላሉ። ጎንደር ያሉት መሬቶችና ህዝቡን በአላቸው የመንግስት ስልጣን ጉልበት ተጠቅመው የአማራ ህዝብ ማታከምና የአማራ ህዝብ መጨኮን የነሱ ተንበርካክ፣ የነሱ ታዛዥ፣ የነሱ ተገዥ ሆኖ እንዲኖር ስለሚፈልጉ በነሱና በተላላኪ በአሌ ባለስልጣኖቻቸው ህዝብን ለማንበርከክና ህዝቡን ጥያቄ ለማፈን ስለሆነ በኛ በኩል የዚህ ጥያቄ አልተመለሰም። መመለስም የሚችል አቅም ይሁን ፍላጎት የላቸውም። ስለዚህ የዚህ ጥያቄ በዚህ መልኩ ሊመለስ አይችልም። የሰሜን ጎንደር መተማ ነዋሪ የሆኑ አንድ አድማጫችን በበኩላቸው ሰሜን ጎንደር ዞንን ለሶስት ከመከፋፈል በፊት ሌሎች ሊሰራባቸው የሚገቡ አንገብጋቢ ጉዳዮች አሉ ብሏል። ከምንም በላይ ጎንደርን ጎንደር የሚያስብለው ማንነቱ የሚጠብቅ ድንበሩ መጠበቅ ነው ያለበት ቅድሚያ እዛ፣ በኋላ ሌላው ነገር ጊዜ የሚያመጣው ነው። ይደርሳል። በሶስት ከፈል ነው በአራት ከፈል ነው ትዝ ኖቲንግ ሰሜን ጎንደር ዞንና አካባቢው ተደጋጋሚ ግጭቶችና የመንግስት ተቃውሞች የሚስተዋልባቸው አካባቢዎች ናቸው። የተለያዩ ጥያቄዎችም ይደመጥባቸዋል አቶ ሲሉ ቴዎድሮስ እነሱ አቅደውታል። አሁን ደግሞ ሌላ ነገር እያሰሙን ነው ከፊል መተማና ታች በረሃማውን ቆላ የቋራን አካባቢ በጉምዝ ሰዎችም ወደ ክልል ስድ በመስደድ አሁን ካድሬዎቻቸውን እየተንቀሳቀሱ ነው። ሌላ ሁለት ዞኖች ደግሞ ያው በቅማንት ስም ከፊል መተማና ታች አርማጭሆን በአብደራፊ በኩል ወደ ቀምጡት ወደ ወልቃይት ሁመራ አካባቢ አጠቃለው የቅማንት ዞን ከተለዩ በኋላ ቅማንቶችን ከክልል ትግራይ ጋር አዋስ ነው የነሱን ለማለማ የሚያደርጉት እንጂ ሌላ ምንም ነገር አለመት ወይም ደግሞ በደንብ አድርጎ አውቃል። ምን ያውቃለን? ይህ ነገር እንዳይሆን ደግሞ ከፍተኛ ትግል እየተደረገ ነው። የጎንደር ስ እኛም ዘመቻ ካሳ ብለን አሁን ተቃድለውች እያደረግን ነው። ግጭቶች መነሻቸው የህዝብ የእርካታ ችግር ነው ያሉት አቶ ጸጋይ በቀለ ደግሞ የህዝብ ጥያቄ ምላሽ ሲያገኝ ችግሮችም እንደሚፈቱ ተናግሯል። እነዚህ ሲመለሱ የግጭት ችግሮችም ምድረ መንገዳቸውን እየተፈቱ ይሄዳሉ። አስተዳደሩም ሁሉንም አይነት ይሆናል ብሎ በቅርብ ርቀት ያገኛል። እነዚህ ኢኮኖሚያዊና ማህበራዊ ጥያቄዎች ተመለሱ ማለት ደግሞ ግጭቶችን መልስ እያገኙ ትክክለኛ ቦትን እያገኙ ይሄዳሉ ማለት ነው። ከዚህ ውጭ ያሉ ጥያቄዎች ካሉ ደግሞ አሁንም ቢሆን ህብረተሰቡ ነፃ ሆነው ጥያቄዎችን ማንሳትላል ና የተለየ ትርጉም ሊሰጠው የሚገባ ጉዳይ አይደለም በሚያይታል። የአማራ ብሔራዊ ክልላዊ መንግስት አዲስ አወጣዎት ባለው አደረጃጀት ሰሜን ጎንደር ዞን ማዕከሉን ደባርቅ ከተማ ላይ አድርጎ በስምንት ወረዳዎችና ሁለት የከተማ አስተዳደሮች ተከፍሏል። ምዕራብ ጎንደር በኩሉ ገንዳዋ ከተማ ላይ ሶስት የከተማ አስተዳደሮችና አራት የወረዳ አስተዳደሮች ይገኙበታል ተብሏል። ማዕከላዊ ጎንደር ደግሞ ጎንደር ከተማ አስተዳደርን ይዞ በዙሪያው 12 ወረዳዎችን ማካተቱ ተገልጧል።